ከሰኔ 15ቱ የአማራ ክልል ከፍተኛ ባለስልጣናት ግድያ ጋር በተያያዘ አቃቢ ሕግ ካቀረባቸው ምስክሮች መካከል በወቅቱ ከሟቾቹ ጋር በአንድ የመሰብሰቢያ አዳራሽ ውስጥ የነበሩት አቶ ዮሐንስ ቧያለው አንዱ ናቸው። ዛሬ ባህር ዳር ላይ ለተሰየመው የአማራ ክልል ጠቅላይ ፍርድ ቤት ምስክርነት ቀርበው ከግድያው በፊት ጀምሮ እስከ ሰኔ 15 ያለውን ክስተት ለፍርድ ቤቱ አስረድተዋል። አቶ ዮሐንስ ለፍርድ ቤቱ እንዳሉት በወቅቱ በአማራ ክልል የተለያዩ አካባቢዎች ከፍተኛ የሰላም መደብረስ እንደነበር፣ የተፈጠረውን የጸጥታ ችግር ማስተካከል ከክልሉ የተለያዩ የጸጥታ አካላት ጋር ውይይቶች ሲደረጉ መቆየታቸውን አስረድተዋል። የአቃቢ ህግ ምስክሩ አያይዘውም ችግሩ ከመቀነስ ይልቅ እየተባባሰ በመሄዱ የክልሉን ሰላምና ጸጥታ ለማሻሻል እንዲሁም በወቅቱ በአማራና በትግራይ ክልል አዋሳኝ አካባቢዎች ትህነግ ህወሓት ማለታቸው ነው ሲያደርግ የነበረውን ትንኮሳ ለመከላከል ተጨማሪ ኃይል ማሰልጠን አስፈላጊ ስለነበር ከነበረው መደበኛ የአማራ ክልል ፖሊስ በተጨማሪ የአማራ ክልል ልዩ ኃይል እንዲሰለጥን መደረጉን ተናግረዋል። ኢመደበኛ የሆኑ አደረጃጀቶችም ሌላ የሰላም እንቅፋት በመሆን የክልሉን አመራር ማጣጣል፣ በከተሞች አካባቢ ጥቂያና የሰላም መደፍረስ ሲታዩ ቆይተዋልም ብለዋል። የአማራ ክልል ፖሊስ ኮሚሽን፣ የአማራ ሚሊሻ ጽህፈት ቤትና የሰላም ግንባታና ደህንነት ጉዳዮች ቢሮ እንዲሁም የልዩ ኃይል ከፍተኛ አመራሮች ከወቅቱ የአማራ ዲሞክራቲክ ፓርቲ ስራ አስፈጻሚ ኮሚቴና ከሌሎች አካላት ጋር ብዙ ውይይቶች ቢደረጉም ውጤቱ አጥጋቢ አልነበረም ሲሉ ገልጸዋል። 12 ቀን 2011 ዓ ምት በአዲስ አበባ በጠቅላይ ሚኒስትር ጽፈት ቤት ምክትል ጠቅላይ ሚኒስትሩ ባሉበት የክልሉ የሰላምና ጸጥታ ሁኔታ በሰፊው መገምገሙን አመልክተዋል። በተለይ የክልሉ ሰላምና ግንባታ ደህንነት ጉዳዮች ቢሮ ችግሮችን እንዲያስተካክልና እርምትም እንዲደረግ ሁሉም ስምምነት ያደረገበት ሁኔታ እንደነበር አስታውሰዋል። ሰኔ 16 2011 ዓ ም አጠቃላይ በክልሉ ሰላምና ጸጥታ ላይ ያተኮረ ግምገማ ከአማራ ክልል ሁሉም አካባቢዎች ከተውጣጡ የጸጥታ አካላት ጋር ለማድረግ እቅድ ተይዞ እንደነበር ለፍርድ ቤቱ አስረድተዋል። ሰኔ 15 2011 ዓ.ም የክልሉ ርዕሰ መስተዳደር የነበሩት ዶክተር አምባቸው መኮንን፣ የአማራ ዴሞክራቲክ ፓርቲ አዴፓ ጽሕፈት ቤት ኃላፊ የነበሩት አቶ ዮሐንስ ቦያለው ራሳቸውን ጨምሮ ሰባት የክልሉ ከፍተኛ ባለስልጣናት በርዕሰ መስተዳደሩ ጽሕፈት ቤት በስብሰባ ላይ እንዳሉ በግምት ከቀኑ 11 ሰዓት ሲሆን አንድ የአማራ ክልል ልዩ ኃይል የደንብ ልብስ የለበሰና ሽጉጥ ያነጣጠረ ፖሊስ የተሰበሰቡበትን በር በኃይል ገፍቶ መግባቱን ዘርዝረዋል። በነገሩ የተደናገጡት የአማራ ክልል ርዕሰ መስተዳደር የነበሩት ዶክተር አምባቸው መኮንን የርዕሰ መስተዳደሩ አማካሪ የነበሩት አቶ እዘዝ ዋሴና የአማራ ክልል ጠቅላይ ፍርድ ቤት አቃቢ ህግ የነበሩት አቶ ምግባሩ ከበደ ወደ ቀጣዩ ክፍል ሲሄዱ ባለሽጉጡ ፖሊስ ተከታትሎ መግባቱንና ተከታታይ የጥይት ድምፅ መሰማቱን አብራርተዋል ከተኩሱ በኋላ ሌላ ክላንሽኮብ የታጠቀ የልዩ ኃይል ፖሊስ አባል እነ ዶክተር አምባቸው ከገቡበት ክፍል ውስጥ ማየታቸውንም አቶ ዮሐንስ አስታውሰዋል ከደቂቃዎች በኋላ ከሞት የተረፍነው ወደ ተተኮሰ በት ክፍል ስንሄድ አቶ እዘዝ ዋሴና ዶክተር አምባቸው መኮንን ሕይወታቸው ማለፉንና አቶ ምግባሩ ከበደ ደግሞ በከፍተኛ ሁኔታ ቆስሎ አገኘ ነው በማለት አቶ ዮሐንስ ገልጸዋል። ሶስቱ ተመርጠው እንዴት ተገደሉ ተብለው በተከሳሾች ጠበቃ የተጠየቁት አቶ ዮሐንስ ምናልባት አራቶቻችን ተቆርጠን ከመጀመሪያው ክፍል ስለቀረን፣ አሊያም ገዳዮቹ በሌሎቹ ላይ ከተኮሱና ከገደሉ በኋላ ተደናግጠው ወይም ሌላ የራሳቸው ምክንያት ሊኖር ይችላል። መልሱን ምናልባት ገዳዮቹ ራሳቸው ያውቁት ይሆናል እግዚአብሔር ያልቆረጣት ነፍስ ስለሆነች ተርፈናል ሲሉ ለፍርድ ቤቱ አስረድተዋል። በወቅቱ በርከት ያሉ የልዩ ኃይል ፖሊስ አባላት በርዕሰ መስተዳደር ጽሕፈት ቤት ግቢ ውስጥ እንደነበሩና አንዳንዶቹን በስም ጭምር እየጠሩ ለፍርድ ቤቱ ተናግረዋል። ሁሉም የልዩ ኃይል አባላት የዚህ ስራ ተባባሪዎች እንዳልነበሩ የተናገሩት አቶ ዮሐንስ ከዚህ ውስጥ ግን ለጥፋት የተሰለፉ ጥቂት ቡድኖች ነበሩ ሲሉ አመልክተዋል። በዛሬው ችሎት ከግድያው ጋር በተያያዘ ክስ ከተመሰረተባቸው 55 ተከሳሾች መካከል በተለያዩ ምክንያቶች ካልቀረቡት ውጭ 47ቱ ፍርድ ቤት ቀርበዋል። ዓለም ነው መኮንን ለዶቸ ቬለ ራዲዮ ባህር ዳር